ከረመቧን ያገኘ ነውን ጥሩ ባህሪ ከረመቧን ያገኘ ነውን ጥሩ ልምድ ወደፊትም አስቀጥለን አላህ የወዳቸውን ስራ ሁሉም ሙስሊም እንዲሰራ የሚል መለት አስተላልፋሉ። አንድ ሺ አራት መቶ ሰላሳ ሰባተኛው የኢድ አልፈጥር በዓል ዛሬ በመላው ዓለም ሙስሊሞች ዘንድ እየተከበረ ነው። ቀደም ብለው የሰማችኋቸውም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼህ ኡመር ኢማም ኡመር ናቸው። الوناس ملکتون کساتو کالیتو سلنو، باکوا برزریا، کت لعیوکا، بیچه تنگکلو، دیویی جزگوایچین چمرو، بله تو، ابی روشن نه، زبرویی تمالمو. ای مبارک، مبارک، کل آم مبارک تو i hey. I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of mine, I'm a good friend of ወር ማብቂያ የሆነው 1437ኛው ኢዳል ፍጥር ዛሬ በመላው ዓለም ሙስሊሞች ዘንድ እየተከበረ ነው። በተለያዩ አካባቢዎች ያሉ የእስልምና መሪዎች መልእክቶችን አስተላልፈዋል። ሰለሞን አባተ አነጋግሯቸዋል። ኢድ ሙባረክ የተከበራችሁ ሙስሊም ምዕመናን። ወደ አዲስ አበባ ደውዬ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚደንት ሼህ ኡመር ኢማም ኡመርን አግኝቻለሁ። በዚህ በረመዳን ሙስሊሙ ኅብረተሰብ ብዙ ጥሩ ጥሩ የተባሉ ስራዎችን ሲሰራ ኖሯል። ሶላት መስገድ፣ ቁርአን መቅራት፣ ዚክር የምንላቸው አሉ እና ሌላው ደግሞ ዘካ። በጣም አቅም ያላቸውና ሀብታሞችም ለተቸገሩ ሰዎች ዘካ እያወጡ ሲሰጡ ቆይተዋል። በዛሬው ዕለት ደግሞ ቀተል ፊጥሬ የሚባል አለ። የተቸገሩ ሰዎች ሀብታሞች ለብሰው በቤት የሚያስፈልጋቸውን አሟልተው ተደስተው ሲውሉ ይህን አሟላት የማይችሉ ሰዎች ተቸግረው እንዳይውሉ እና ሀዘን እንዳይሰማቸው ለእነሱም የሚሰጥ አለ። በበተሰብ አባላት ሙሉ ማለት ነው ታታ ትንሽ ልጅ ቢኖር እንኳ የእሱንም ቆጥሮ እያንዳንዱ ሰው መስጠት አለበትና ይሄ ጥሩ ነገር ነው። እንግዲህ ይህን እስካሁን ሲሰራች የነበረውን አላህን የምንገዛው በረመቧን ብቻ አይደለም። ደሃዎችን የምናስደስተው ለደሃዎች የምንሰጠው በረመቧን ብቻ አይደለምና ይሄን ከረመቧን ያገኘነውን ጥሩ ባህሪ ከረመቧን ያገኘነውን قرونك ودستل اللهم ودع يوم السراء كل مسلم سرا من الملك أفضل ألفا ود سعودي عربي أمدوية جدا يسلم من هر شيخ محمد زيننا شاء الله بسم الله الرحمن الحمد لله رب العالمين والصلاة والسلام على سيد الأولين والآخرين سيدنا وحبيبنا محمد وآله وصحبه وسلم أجمعين أما بعد ودي كبيان مسلمات ኢትዮጵያውያን እንደምን አላችሁ? እንደምን ከረማችሁ? አላህ ሱብሃነሁ ወተዓላ ፈቃዱ ሆኖ ታላቁን ረመባንን ወር በሰላም አድርሶን በሰላም ጾመን በዓላችንን እንድናከብር አድርሶናል። ለታላቁ አላህ ምስጋና አይገባው ላለሁ እናንተ በያላችሁበት ሆናችሁ በስደት የምትኖሩ በየሀገራችሁም የምትኖሩ በስራ ላይም ያላችሁ ሀታ በስር ላይም እየተሰቃያችሁ ያላችሁ ወንድሞቻችንና ወገኖቻችን እንኳን ለዚህ ለታላቁ በዓል በሰላም አደረሳችሁ። በሚቀጥለው ዓመት በሚቀጥሉት በዓላት ወታችሁ ሰዎቻችሁ ጋራ በሰላም እንድታሳልፉ አላህን እለምንላችኋለሁ። የዛሬው ዒድ ነቢዩ ሰለላሁ አለይህ ወሰለም እንዲከበሩ ካተካቸው ሁለቱ ታላላቅ በዓሎች የዚህ የዛሬው ቀን ነው። ታላቁን ወር ሙሉ ወር ስንጾም ቆይተን ጨረቃው ሲታይ የምናፈጥርበት የዛሬው ቀን በትልቅ በሙስሊሙ ዘንድ በጣም በከፍተኛ የሚከበር ነው። በብዙ ጊዜ ሁሉም አገሮች በአንድ ላይ ያፈጥራሉ። አንዳንድ ጊዜ ግን አንዳንድ አገሮች ጨረቃ ያዩና ሌላው አካባቢ ሳያፈጥር እነሱ የሚያፈጥሩበት ይኖራል የዘንድሮ ዓመት በአብዛህኝ ወደ አንድ የመጣ ይመስለኛል። እስካወቅኩ ድረስ ሁሉም ሙስሊም ምዕመን ዛሬ ነው ማለት ነው። በዓለም ዙሪያ የፈታው በዓለም ዙሪያ ዛሬ አብዛኝ እኔ የማውቀው እስካሁን ድረስ በዘንድሮ ዓመት የተለዩ ሀገሮች አልሰማሁም። በጣም ታላላቅ ሀገሮች የምንላቸው ሙስሊሙን እያስተባበሩ ያሉ ሀገሮች ሳውዲ አረቢያ፣ ቱርኪያ ሌሎችም ሀገሮች ኢትዮጵያም እንደዚሁ ወደ ዛሬ ቀን ነው የፈታ ነው። ሰሞኑን በተለይ በቅዱስ ሮመዳን ወር ውስጥ የሳኡዲ አረቢያዊቱን ቅዱስ ከተማ መዲናን ጨምሮ በተለያዩ የዓለም አካባቢዎች የተፈጸሙና የበዙት ሙስሊሞች የሆኑ በመቶዎች የሚቆጠሩ ሕይወቶችን ያጠፉ ጥቃቶችንም አንስቼ ለመሆኑ ከእስልምና ጋር ምን ግንኙነት አላቸው ብያቸው ነበር። የሳኡዲ አረቢያው ሼክ መሐመድ ዘይን እንዲህ አሉ። በኢስላም እንዲህ ያሉ የጥፋት ተልኮዎች ከመነሻቸው የተወገዙ ናቸው። እንኳን የሰው ልጅ መግደል አይደለም መስደብ፣ መገልመጥ እንኳን ትልቅ ወንጀል የሆነበት ሃይማኖት ነው ኢስላም። ሲባቡል ሙስሊም ፉሱቅን ወቂታሉሁ ኩፍር። ሰው አንድን ሰው የገደለ ሰው የአንድን ሰው ነፍስ ያወጣ ሰው የሰው ዘርን በጠቅላላ እንዳጠፋ ይቆጠራል ይለናል ቁርአን። የአንድን ሰው ነፍስ ያዳነ ሰው የሰው ዘርን በጠቅላላ ነፍስ ያዳነ ነው ይለናል። እንግዲህ እስልምና ይህንን ያህል ለነፍስ ክብር የሰጠበት ከዚያም አልፎ የእንስሳን እንኳን ሊበሉ የተፈቀዱ እንስሳዎች እንኳን ሲታረዱ እርዳቸው ጥንቃቄ በተሞላበትና ስቃይ በሌለበት ሊደረግ እንደሚገባ ይመክራል። ዛፎች ያላግባብ እንዳይቆረጡ የሚያስተምር ሃይማኖት ነው። እንግዲህ አንዳንድ ጊዜ ሃይማኖቱና ሃይማኖተኞች ሊለያዩ ይችላሉ። ሃይማኖቱ የሚያዝዘውን አንዳንዶቹ ጆሮ ዳባ ልበስ ብለው ስሜታቸውን በማስቀደም ሌሎቹ ደግሞ ስለ ሃይማኖቱ ምንም ነገር ግንዛቤ ሳይኖራቸው ሃይማኖተኛ በመምሰል ሃይማኖቱን የሚያጎድፉ ተግባሮች ሊፈጽሙ ይችላሉ እነዚህ የምናያቸው ነገሮች ከየትኛውም ሃይማኖት ጋር የሚገናኙ አይመስለኝም እንኳን ከኢስላም ጋር ምናልባት ሙስሊሞች ነን ስላሉ እነሱ ሙስሊሞች ሊሆኑ ይችላሉ ማለት አይደለም ሰዎች እኛ ነን በማለት ሳይሆን የሚሆኑት መስፈርቱን አሟልተው በመገኘት ነው ለምሳሌ በቅርብ ጊዜ መዲና የትልቁ መስጂድ ውስጥ የተከሰተ አለ ወይም አጠገቡ ላይ የተከሰተ ተብሎ አሁን ጾሙ ሊያበቃ ሁለት ቀን ነው አንድ ቀን ሲቀረው የተከሰተ ነገር አለ። አሁን እዚያ ላይ ይህንን አይነት ሙስሊም ነኝ የሚል እንኳን ሙስሊም ነኝ የሚል ሙስሊም ያልሆነ እንኳን ያንን የመሰለ የሰው ዘር እየተደሰተበት ባለበት ቦታ ላይ ሰውን ለማጥፋት ማሰብ የሃይማኖተኛ ተግባር ሳይሆን የሰው ዘርም ተግባር አይመስለኝም ስለዚህ ይህንን የሚሰሩ ሰዎች የእስላምን ስም ለማጥፋት ምናልባትም በሙስሊሞች ላይ የሚደረገውን ጥፋት የሚደረገውን ግፍ ትክክለኛ ነው ያስፈልጋቸዋል፣ እንዲህ ስለሚያደርጉ ነው እያሉ ለማጠናከር ጥፋቶቻቸውን ማስረጃ ለመደርደር የሚያደርጉት የእስላም ጠላቶች ተግባር እንዳይሆን እንጂ ሙስሊሞች ይህንን ያደርጋሉ ብዬ ፈጽሞ አልቀበለም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚደንቱ ሼክ ኡመር ኢማም ኡመርም የሰጡኝ ሀሳብ ተመሳሳይ ነው። አሁን በዓለማችን ላይ ያሉ ችግሮች ያው ሁላችንም እንደምናውቃቸው ኢስላምም የማያውቃቸው ናቸው። ይህንንም የሚፈጽሙት ሰዎች እንኳንስ በዚህ በተከበረ ረመቧን በዚህ በተከበረ በጾም ወራት ይቅርና ከረመቧን ውጭ እንዲሆን የሚፈቀድ አይደለም። እስላም እንደሚያዘው ከሆነ አደለም የተከበረን የሰው ልጅ ሩህ ማጥፋት ቀርቶ የጉንዳልን እንኳ ሩህ እንዳጠፋ ኢስላም በፍጹም አይፈቅድም። አደለም ሩህ ያላቸውን ይቅርና አንድን ዛፍ እንኳ መቁረጥ ካላአግባብ ኢስላምም አይፈቅደው ተግባር ነው እና እነዚህ ከኢስላም ጋር በፍጹም በምንም መልኩ ማለት ሚናው ግዛት ቀተለ ነፍሰን ፈከአነማ ፈከለ ነፍ ዚያ አንዲትን ነፍስ ያጠፋ ሰው በዓለም ያለን ህይወት እንዳጠፋ ይቆጠራል ነው የሚለው። ረሱል አለ ሰላቱ ወሰላምም አውግዛቸዋል። ሀለከል ሙተነጢዑን ያሉት ሙተሸዲ እነዚህ ጽንፈኞች አክራሪዎች በዚችም ዓለም ሆነ በዛኛው ዓለም ስኬታማ ሳይሆኑ የከሰሩ ሰዎች ናቸው ነው ያሉትና በተለያየ ዓለም አልፎ ተርፎ በስዑዲ አረቢያም አሁን በመዲና በጅዳ የምንሰማቸው አሉና እነዚህ የኢስላማዊ ተግባር ሳይሆን በፍጹም በፍጹም በኢስላም ሽፋን የኢስላምን ጭምብል ለብሰው ኢስላምን የሚያስጠሉ ሰዎች ካልሆኑ በስተቀር ኢስላምን የሚተገብሩ ሰዎች አለመሆናቸውን እኔ ሳልሆን ቁርአንም ትልቁ መመሪያችን እንደዚሁ ሀዲስም የትልቁ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ቃል መለክ የሆነውም የሚዋግዛቸው ነውና እነዚህን በዓለም ያሉትን ጥፋቶች የምናያቸውን ወደ ኢትዮጵያ ሰላም ወደ ሆነችውና ትልቅ እሴት ወደ ያላትም አገር እንዳይመጣ እንደ ሃይማኖት አባት እንደ ሃይማኖት መሪን እያስተማር ነው። ሁሉም ሃይማኖት ሊያስተምርና ሁሉም የሰው ልጅ ሊከላከለው የሚገባ ተግባር ካልሆነ በስተቀር በጭራሽ ከኢስላም ጋር ኢስላምም ሆነ የሌላው ሃይማኖት ተከታይ ሌላው ሃይማኖትም ለነህ ቦታ እንደማይሰጥና እነዚህን እንደማይደግፍ በእርግጠኝነት መናገር ችላለ። የዛሬው ኢድ በኤርትራ እንዴት እንደተከበረ አስመራ የሚገኘው ሪፖርተራችን ብርሃነ በርሄ እንደሚከተለው ዘግቧል። የታላቁ የሮሞዳን ኢድ አልፈጥር በዓል የእስልምና ሃይማኖት መሪዎች፣ የመንግስት ባለስልጣኖች፣ ዲፕሎማቶች እና በሺዎች የሚቆጠሩ የእስልምና እምነት ተከታዮች በተገኙበት ዛሬ ሀምሌ ስድስት ሁለት ሺህ አስራ ስድስት በመስከረም አደባባይ አስመራ በታላቅ ስነስርዓት ተከብረዋል። የኤርትራው ሙፍቲ ወይ ትልቁ የእስልምና ሃይማኖት መሪ ባሰሙት ቃል የሙስሊሙ ህብረተሰብ ይህን በዓል ለተቸገሩና ላጡ ሰዎች በመርዳትና ካለው በማካፈል በዓሉን እንዲያከብር መክረዋል። የአስመራ ከተማ የእስልምና ጽህፈት ሊቀ መንበር አቶ መሐመድ ስዒድ በሽር የዒድ አልፈጠርም በዓል ልዩ የሚያደርገውን ነገር ሲገልጹ እዚ ሮማዳን ካብተን ክል ዓሰርተ ክልተ ኣዋርሒ ዛ ወርሒ እዚኣ እታ ዝበለጸት ወርሒ ኩሉ ስላማይ ጾሙ አንድ ወር ሙሉ ተጾሞ የሚያበቃበት በመሆኑ ጾሙ በፈጣሪ ዘንድ ተቀባይነት እንዲኖረው ከገቢው ሁለት ነጥብ አምስት ከመቶ ለተቸገሩና ላጡ ሰዎች የሚረዳበትና ዘካ ተዋጥቶ ከበዓሉ አስቀድሞ ለችግረኛ ጎረቤቶች በየቤቱ የሚሰጥ በመሆኑ ከሌሎች በዓሎች ልዩ ያደርገዋል። የሮመዳን ወር እስልምና ተከታዮች ከሁሉም መጥፎ ነገሮች ከምግብ ራሳቸውን በማግለልና በመቆጠብ በጾምና በሰላት ስግደት በጸሎት ከፈጠሪያቸው ረቢ ጋር የሚገናኙበት ወር በመሆነ ከሌሎች ወሮች የተለየች የሚያደርጋት እና በሙስሊሙ ዘንድ ትልቅ ቦታ የሚሰጣት ወር ናት። አነበርሄ ለቪኦኤ አስመራ። አመሰግናለሁኝ ብርሃነ። ክቡራትና ክቡራን አድማጮች በዓሉ በኢትዮጵያና በዋሽንግተን ዲሲ እየተከበረ ስላለበት ሁኔታ ዋሽንግተን ዲሲ ላይ ራሳችን ተገኝተን ወደ ኢትዮጵያም ደውለን ያሰባሰብናቸውን አስተያየቶች የያዘ ዘገባ በምሽቱ ዘግየት ብሎ ይቀርባል። በድጋሚ ኢድ ሙባረክ ተቀበለላሁ ሚና ወሚንኩም አሰላሙ ዐለይኩም አሰላሙ ዐለይኩም። ተቀበለላህ ሚና ወሚንኩም አልሐምዱልላህ። በጣልን ዱ የመደሰቻ የመዋደዱ መሰባሰቢያ ወዳጅ ዘመዱ ኒዕማውሰት። ክቡራትና ክቡራን አድማጮች ዋሽንግተን ዲሲ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ሙስሊሞች ኢዱን እያከበሩ ሳሉ ባልደረቦች የትዕግስት ገሜና ሱራፌል ሽፈራው ወጥተው አነጋግረዋቸው ነበር። በዋሽንግተን ዲሲ የፍርስት ሂጅራ መስጂድ ኢማም ሼክ ካሊድ መሐመድ የሚከተለውን ብለዋል። እንግዲህ አላህ ስብሓንሁ ወተዓላ ጾምን በእኛ ላይ ግድ ሲያደርግ እናንተ ያመናችሁ ሰዎች ጾምን በእናንተ ላይ ግድ አድርግ ያለው ከእናንተ በፊት በነበሩ ህዝቦችም ላይ ግዴታ እንደሆነው ሁሉ አላህን ስብሓነሁ ወተዓላ ትፈሩ ዘንዳ ነው። እንግዲህ ከዚህ ከጾም ውስጥ የምናገኘው ምንድን ነው ትምህርቱ? የእኛ መራብና መጣማት ሳይሆን የአላህን ፍራቻ አውርሶን ለአመቱ ደግሞ ይህንን ስንቅ አድርገን አላህን እንድንገዛው ነው። ስለዚህ ጥሩ ትምህርት ቤት ነበር። ወደ አላህ ተመልሰን የአላህን ሕግጋቶች ለማሟላትና በትዕዛዙ ተገኝተን ከተከለከልነውን በመከልከል እንግዲህ በዓለማችን ላይ በዚህ በረመዳን ወርና ከዛም በፊት ከዛም በኋላ የተደረጉ አንዳንድ አሳዛኝ ነገሮች አሉ። በተለይ በሙስሊሙ ዓለም የተከሰቱ በሙስሊሙ ስም እየተንቀሳቀሱ ንጹሐን የሆኑ ሰዎችን የሚገሉበትና ራሳቸውን የሚያፈነዱበት ሁኔታ አለ። እነዚህ ሰዎች ሙሉ ለሙሉ የተሳሳቱ ናቸው። የሚሰሩ ስራ በአጠቃላይ ከምንም በምንም ከእስልምና አስተምህሮት ጋር ግንኙነት የሌለው የግል ፍላጎታቸውን የሚያራምዱ የግል ፍላጎታቸውን በኃይል ሰዎች ላይ ለመጫን የሚያደርጉ ሰዎች ናቸው። እስልምና አስተምህሮት ከዚህ የተለያየ ነው። የዛሬ ትምህርቴ በዚህ በኹጥባው ላይ የሰጠሁትም የሚያመላክተው ምንድን ነው? ስለ ሰላም ነው። እስልምና የሚሰብከው ሰላም ነው። ስንገናኝ የምንለዋወጠው ሰላም ነው። የአኽራ ቤታችን ሰላም ነው። ጌታችን አላህ ስብሃንሁ ወተዓላ ስሞች ውስጥ አንዱ ሰላም ነው። እርስ በርስ ተገናኝተን የምንለዋወጠው ሰላም ነው። ስለዚህ ነቢዩም መአለይሂ ሰላቱ ሰላም አፍሹ ሰላም ሰላምን በትኑ አሰራጩ ያለውና ይሄ ነው አስተምሮታችንና የሚሰሩት ሰላምን የሚጻረር ማንኛውም ነገር እስልምናን የሚጻረር ነው ብለን ነው የምናምነው። ከፈርስት ሂጅራ መሪዎች አንዱ አቶ ነጂብ ሙሐመድም ተከታዩን መልእክት አስተላልፈዋል። ወንድምና እህቶቼ አስቀድሜ እንኳን ለዒዱ አደረሳችሁ ላለው ለጠቅላላ ኢትዮጵያውያን ሙስሊሞች እንዲሁም ለጠቅላላ የዓለም ሙስሊሞች 30 ቀን ጾመን ካበቃን በኋላ ይኸውና ዛሬ ዒዳችንን እያከበርን ነው። በዚህ በፈርስት ሂጅራ ኮሚኒቲ መሀል ዋሽንግተን አካባቢ ያለው ትልቅ ህብረተሰብ ይሄው የጎረፈ ነው። አልሐምዱሊላህ ደህና እያከበርን ነው። በተረፈ የረመዳን ወርን አስመልክቶ በሰላም እየጾምን እያለን የእስልምናን ስም በመጠቀም ሽብርተኞች መዲና ላይም ሆነ የተለያዩ አካባቢዎች የፈጸሙትን እናወግዛለን። ከእስልምና ጋር ምንም የሚያገናኘው የለም። በቅርቡ በጁላይ 25 አሜሪካን ሙስሊሞች በጠቅላላ እዚህ ካፒቶል ሂል ላይ መተን የዚህን አይነት ሽብርተኝነት እስልምናን የማጥላላት የሚደረገውን አሜሪካ ውስጥ ሆነ ሌላ ዓለም ላይ እንዲሁም ሽብርተኝነትን በአጠቃላይ ወም ዘረኝነትን በአጠቃላይ እንቃወማለን። መልሼ አሁንም እንኳን ደስ አላችሁ፣ እንኳን ለኢዶ አደረሳችሁ። ላለው ቪኦኤ ቴንክዩ ይህንን ስለሰጣችሁን ቴንክዩ። ትዕግስት ካነጋገረቻቸው ምዕመናን መካከል ከኢትዮጵያ በቅርቡ ወደ ዋሽንግተን ዲሲ የገባ ምዕመንም ይገኛል። አላሁ አክበር አልሐምዱ ሊላሂ ረቢል አለሚን አርረሕማን አርረሒም እንኳን ለበዓል አደረሰ። ስምን ልማልበት? ስሜ መሐመድ እባላለሁ። መሐመድ በሽ- በዓል እንዴት ነው? በዓል ጥሩ ነው። አልሐምዱሊላህ ጥሩ ነው። በጣም ጾም አንድ ወር ጾመን አሁን እዚህ ላይ ነን ያለነው፣ ይሄ በዓል እያከበርን እና በጣም ደስ ይላል። ሰውም ተሰባስቧል። እንደ ኢትዮጵያ ነው የሚሰማ። ይሄን ነው ያለው። አሁን እዚህ ያገኘው ጠዋት የሰላት ፕሮግራም ይደረግም በሚደረግበት እዚህ ቴኒስ ሜዳ ላይ ነው፣ ዲሲ ላይ ያለ ነው ዋሽንግተን ዲሲ። ምንድነው የሚደረገው? ዲሴሞኒው የጸሎት ፕሮግራም አለን። ሰላትን ሰብዳለን ከዛ በኋላ ደግሞ ወደ የቤተሰቦቻችን ጋር ወር ዘመድ ካለን ከዘመድ ጋር እንጠያየቃለን። በዚህ ነው እና ሰርቶ ኢትዮጵያ ይመስላል ብለኸኛል። ያው ኦፍ ኮርስ ኢትዮጵያ ከመጣ ቆይተሃል። ቆየሁ ትንሽ ምንድን ነው የሚያመሳስለው? አከባበር የሚያመሳስለው፣ አንደኛ የኢትዮጵያ ሰዎችን ታገኛለች። ጨማሪ ደግሞ ተመሳሳይ ሁኔታ ነው የምታየው ኢትዮጵያ እንዳለው ማለት ነው። ተሰባስበች ነው የምታከብ ወደ ቤትም ስትሄጂ በኢትዮጵያ ባለው የበዓል አከባበር ነው የምታከብ። በጣም ከኢትዮጵያ ጋር ተመሳሳይነታል። በዚህ በረመዳን ወር ውስጥ ሰላሳ ቀን ነው የተጾመው እና ከኢትዮጵያ የሚለየው እዛም እዚህም ጠዋት በጠዋት ጀምሮ እስከ ማታ ፀሐይ እስክትገባ ወጥታ እስክትጠልቅ ነው የሚፆም። እዚህ ደግሞ በጋ ላይ ቀኑ ይረዝማል። ብዙ ሰዎች ከ16 ሰዓት ነው የሚጾሙ ይላሉ። ምን ያክል ይከብድ ነበር? እንዴት ነበር? ምናልባት ከስራ ጋር ስራውም ያው አሜሪካ ያው ቢዚ ስለምትሆኝ ከስራውም ጋር ትንሽ ቻሌንጅ ይኖራል ሜይ ቢ፣ ግን ከዛው በተረፈ ሁሉም ቦታ ተመሳሳይ ነው ያዛ ፆሙ ሂደት። አሰላሙ ዓለይኩም፣ አሰላሙ ዓለይኩም። ተቀበለ አላሁ ሚና ወሚንኩም

Set whatever to the sherry out of the cover, it will cover it, it will lay ለኢዱ ትናንትና የወጣ ትኩስ የመሐመድ አወል ያሲንን የኢድ ናሽዳ ነው እየሰማችሁ ያላችሁት። አላህ ኢድን ፈጥሮ አላህ ኢድን ፈጥሮ ወሩን የሰውው እናመሰግናለን። አሁን ደግሞ ወደ ኢትዮጵያ መለስ ስንበል ጽዮን ግርማ ደግሞ ወደ ኢትዮጵያ ደውላ ምዕመናኑን አነጋግራለች። የት አካባቢ ነው ያለኸው? ባህር ዳር ነው ያለሁት ለበዓሉ ያው ከሳውዲ አረቢያ ነው የመጣሁት። ከአሁን የአምስተኛ ቀኔ ነው ቤተሰቦች ጋራ በሚገባ አሁን የበዓሉ ተካፋይ ሆኛለሁ ማለት ነው። በጣም ደስ ይላል። እንዴት እያከበራችሁ? ቤት ባፈራው ነገር አዘጋጅተን እንትን ብለን ያው እየተደሰትን እንገኛለን። አሁን ምን እያደረጋችሁ ነው? አሁን እዚህ ጓደኞቼ ጋራ ቤተሰቦቻቸው ላይ ቡና ተፈልቶ ሻይ ምናምን እየጠጣን ነው ያለ ነው። አስቀናችሁ ነው? በጣም በጣም እንጂ በጣም እሺ። ሌላ ባህር ዳር ከተማ ላይ የነዋሪ የሆነ አብሮህ ያለ ሰው አለ? አለ ሴት ቢሆን፣ ሴት ስለበዓል ሲገልጽ ሴት በደንብ ይገልጻል። አይ ወንድ ደግሞ ከሴት የበለጠም ይበለጥ የሚገልጣል። እሺ። ላና ይቻላል። ሄሎ፣ ጤና ይስጥልኝ። ሰላስልኝ ማልበል ዳኛቸው ባላለ ዳኛቸውም የእስልምና ተከታይነት እኔ እንኳን ክርስቲያን ነኝ። እንግዲህ እስልምና ተከታይ ጓደኞች አሉኝ። እንዴት እያከበራችሁ ነው በዓሉን? አሁን ቡናው ዳቦውም፣ ሁሉም ነገር ተዘጋጅቶ በጓደኛችሁ እንዴት ሰገንተን እያከበርን። እስልምና በዓል ሲከበር ምግብ አለ ሚጠጣ አለ እንደዚሁም ቡና አለና፣ አሁን አንተ ደግሞ ክርስቲያን ነህ። እንዴት ነው የምትቋደስ? ማዕዱን እንዴት ነው የምትቋደስ? ያው ማለት ከስጋ ውጭ የሆኑ ዳቦ ዳቦ ቆሎች አሉ። አንድ አብሽ የሚባል መጠጥ፣ ቡቅር የሚባል ደግሞ አለ። ባህላዊ መጠጦች እነሱን ይጣም ቡና እየጠጣን አብረን ነው ምናምን። ለምን ያህል ጊዜ ነው እንደዚህ ይህን በዓል ስታከብሩ? አሁን አብራችሁ እንዲህ? ሁሌም እኮ አብረን ነው የኖር ነው። አንድ አይነት የሆነ ማህበራዊ ህይወቶችን ተሳስረን ነው የኖር ነው። አሁንም ያንን ነው። እሺ መልካም በዓል ይሁንላችሁ። አሜን። መልካም በዓል ጤና ይስጥልኝ። ማን ልበል? የት አካባቢ ነሽ ያለሽው? ከአሜሪካ ድምጽ ነው የምደውለው። ረሂማ አወል እባላለሁ። የምኖረው አዲስ አበባ አለም ባንክ አካባቢ ነው። በዓል እንዴት እያከበራችሁ ነው አንቺ ባለሽበት አካባቢና በቤታችሁ? በዓል በጣም ቆንጆ ነበረ። ሰፈራችን ስለሚርቅ ከስቴዲየም ሰላትም እዚሁ አካባቢ ነው የሰገድነው በጣም ሰው ነበረ። ጎረቤቶቻችን መጡ፣ ቤተሰቦቻችን መጡ። በደስታ ነው ያሳለፍነው። ቆንጆ ቀን ነበረ። በምንድን ነው የሚገለጸው? አሁን የጸሎት ስነ ስርዓት ነው ያላችሁ። አንድ የጸሎት ርዕስ ይዛችሁ ነው የምትጸልዩት። እስቲ ምንድን ነበር የተነሳው በጸሎታችሁ በስግደታችሁ ሰዓት ላይ፣ በጸሎት ሰዓት ላይ ስለ መስጠት ነው ያው። እንግዲህ ረመዳን ከመፍታታችን በፊት የሚሰጥ ነገር አለ፣ ፊጥር ይሰጣል እና ስለ እሱ ነገር ተነስቶ ነበረ፣ ሰው መረዳዳት እንዳለበት፣ አስቸጋሪ ጊዜ ላይም ካለን አንዱን አንዱ መቆም እንዳለበት የ የሃይማኖት አባቶች ምክራቸውን ለግሰው ነው የተበተን ነው። ከቤተሰብስ ጋር የነበራችሁ ጊዜ ምን ይመስላል አካባቢያችሁ ላይ? ከቤተሰብ ጋር በጣም ደስ ይላል። ያው ከሰላት ነስ ጎረቤቶቻችን መጡ፣ ሙስሊም የሆኑም ሙስሊም ያልሆኑም። ስለዚህ የእኛ ቤተሰብ አባቴ ትንሽ በእድሜ ተለቅ ስለሚል ከሌሎቹ መጀመሪያ እኛ ቤት ነበር ሁሉም ሰው የተሰበሰበው። ጥሩ ጊዜ አሳለፍን። ቤቱን ተዘጋጅተን አዘጋጅተን ጠበቅናቸው። ሲመጡ ሽቶ ቀብተን ጣፋጭ ሰጠናቸው እና ያው ተሰብስበን በደስታ አከበር ነው። በጣም አመሰግናለሁ። እንግዲህ አመት ከአመት ያደርሳችሁ፣ መልካም በዓል ይሆንላችሁ። በጣም አመሰግናለሁ። መልካም ቀን። የት አካባቢ ነው ያለኸው? እኔ ድሬዳዋ ኦርቢት አካባቢ ነው ያለው። በዓል እንዴት እያከበራችሁ ነው ድሬዳዋ ላይ? ያው ጠዋት እስከ ለሁለት ሩብ ጉዳይ ድረስ የኢድ ሰላት ነበረ። በጣም ብዙ የሆነ ሰው ነበረ። ተክቢራ ማለት አላሁ አክበር እያሉ የተገኙት። ከዛ ውጭ ጠዋቱኑ ከዛ መልስ በየዘመድ ቤቱ ሁሉም በመጠየቅ እስካሁም በጥሩ ሁኔታ ነው ድሬዳዋ ላይ እየተከበረ ያለው። ቤት ውስጥስ እንዴት እያረጋችሁ እያከበራችሁት ነው? ቤት ውስጥ ጠዋት እስከ ስድስት ሰዓት ባለው ጊዜ ውስጥ በየዘመድ ቤት እየሄድሽ ዚያራ በማድረግ እንኳን አደረሰና ሌሎችም ባለው በሶሻል ሚዲያ መልእክቶችን በመላላት እያደረግን ከሰዓት በኋላ ሀገሩም ድሬዳዋ ነው አንድ ላይ በጋራ በመሆን ጥሩ በርጫ እያደረግን ነው። እንግዲህ አገሩም ድሬዳዋ ነው የሚል መግቢያ ያስቀደምከው ለሱ ነው ማለት ይታወቃል ብዬ ነው። ድሬዳ ላይ በብዙ ጊዜ ተሰባስበን ጓደኛሞች፣ ሙስሊም ክርስቲያን ሳይል አንድ ላይ ነው ያው እንኳን አደረሰ። ድሬዳ ለየት የሚለው በዓሉ በጋራ ነው ሁሉም ያከብረት፣ እንደ ጎረቤቱ እንደ ቀረቤታ አብሮ በመምጣት ያለው ነገር፣ አሁን ጊዜ እንኳን ጾም ቢሆንም ለእነሱም ሲባል ጾም ያልነካው ነገር ይሰራላቸው ነው። በጎረቤታሞች እየተጠያየቁ እነሱም ለስላሳ ውሃ ጊዜ ይመጣሉ። በጋራ በዚህ መልኩ ነው ሙስሊም ክርስቲያኑም የሶሻል እንትኑ ከድሮ በበለጠ ሁኔታ ነው ያለው ኢንተራክሽን። በጣም አመሰግናለሁ አቶ ብሽራ። እኔም በጣም አመሰግናለሁ። ሀረር አካባቢ ነው የሚኖረው። ሀረር በሰላም በጥሩ ሁኔታ እያከበረ ነው ያለ ነው። ምን አደረጋችሁ ዛሬ በበዓል? ጸሎት ነው ብዙ ጊዜ ያለው። ጠዋት በጠዋት አካባቢ ላይ ያው ጸሎት ይገዳል ቅርጽ ጸሎቱ ላይ በኋላ ሁሉም ያው ወደ ቤት ዘመድ አዝማድ ጋር ይደራረሳል። ጸሎት እያ አድርገን ጸሎት በጸሎት ነው ያሳለፍነው ብላችኋል። እንደው ምንድን ነበረ የጸሎታችሁ ዋናው ርዕስ? ርዕሱ ያው አጠቃላይ መጀመሪያዎች ላይ ሁሉም ጠዋት እዛ በሚወጣበት ሰዓት በተለይ ዛሬ የኢማሚ ያስተላሉት መልእክቶች አሉ። ሁሉም አንደኛ ፈጣሪ ሁሉም እንዲፈራ፣ ሁለተኛ ደግሞ ወላጅ አባትና እናቶቹ ታዛዥ ሆነው እነሱ ጥሩ ደግ እንዲሆን የተላለፈው መልዕክቶቹ። ሶስተኛው ደግሞ የሙታን ልጆች ንብረቱም ምክ ያለ ምስሉንም መጠበቅ እጅ የገባ ሰው በጥሩ በጥሩ ሁኔታዎች ንብረታቸውን እንዲያስተዳድር፣ ከዚያ ደግሞ ለሀገሪቱ ግን ሁሉም በሰላም በፍቅር ተከባብሮ እንዲኖር፣ ሌላው ደግሞ እንደ ሀገር ሁሉም ራሱ በራሱ ተዋዶ ተፈቃቅሮ ተከባብሮ እንዲኖር አይገርት ያለማ ና ይህን ነገሮች ነች በሰላም ሁኔታዎች እንዲያሳለፍ ነው የሚተላለፈው። በዚህ ሁኔታዎች ደግሞ ሁሉም ጎረ ከጎረቤቶቹ ጋር በሰላም በጓራ እንዲኖር የሚፈለገው። እሺ፣ መልካም በዓል በጣም እናመሰግናለን።